የዚምባብዌ ህገ መንግስታዊ ፍርድ ቤት ዳኞች የስም ማጥፋት ህጉን በሙሉ ድምፅ የሰረዙት ቬንድራንዳ ሙኒዮሮ የተባሉ የጠቅላይ አቃቢ ህግ ጽህፈት ቤት ባለስልጣን እንዲህ አይነቱ ህግ በዲሞክራሲ ቦታ እንደሌለው አምነው ከተቀበሉ በኋላ ነው። ፍርዱ ከተሰጠ በኋላ ባለስልጣኗ ጋዜጠኞችን ማነጋገር አልፈለጉም። ነው ለመናገር አይፈቀድልኝም። ፍርድ ቤቱ ሲናገሩ አልነበረም እንዴ? እሱ ፍርድ ቤት ውስጥ ነው። ምንድን ነው ልዩነቱ? አሁን ከፍርድ ቤት ውጭ ነው ያለሁት። የደቡባዊ አፍሪቃ የሚዲያ ተቋም ጋዜጠኞች ባቀረቡት ማመልከቻ የስም ማጥፋት ወንጀል የሚለው ህግ ህገ መንግስታዊ መሰረት የለውም፣ በአዲሱ የዚምባብዌ ህግ መሠረት የተሰጠውን የሚዲያ ነጻነት ይጥሳል ሲሉ ተከራክረዋል። የደቡባዊ አፍሪካ የሚዲያ ተቋም የዚምባብዌ ቅርንጫፍ ኃላፊ ኒላላ ንጉዌንያ በውሳኔው ለመፈንጠዝ ገና ነው ብለዋል። ይህ ትንሽ ድል ነው፣ ምክንያቱም የጋዜጠኝነት ሙያን ወንጀል ሊያደርጉ የሚችሉ ገና ብዙ ህጎች አሉና ዚምባብዌ ገና ልትታገላቸው የሚገባ ብዙ ህጎች አሉ። ይህ ሲባል ግን የስም ማጥፋት ወንጀል የሚለው ህግ የገዢው አካላት አባላት ሊቃን ጋዜጠኞችን ለማጥቃት የሚያዘወትሩት መሳሪያ ነው የነበረው። ጋዜጠኞች እንዲሰረዝ የሚፈልጉት ሌላ ህግ ካቢኔ ስላደረገው ስብሰባ ከ25 ዓመታት ባነሱ ጊዜያት ውስጥ መዘገብ ወንጀል የሚያደርገው የፊሰላዊ ምስጢር ህግ የተባለው ነው። ከአራት ዓመታት በፊት ስለታተመ ዘገባ የስም ማጥፋት ህጉን በሚመለከት የፕሬዝደንት ሮበርት ሙጋቤን መንግስት ከከሰሱት ጋዜጠኞች መካከል አንዱ እንካባ ማትሻዚ የተባለው ለኒውስዴይ የግል ጋዜጣ አዘጋጅ ነው። አሁንም ቢሆን በጋዜጠኞች ላይ የስም ማጥፋት ክስ ሊቀርብ ስለሚችል ጋዜጠኞች መጠንቀቅ እንዳለባቸው አውስቷል። አሁንም ቢሆን ኃላፊነት በጎደለው መንገድ ለመጻፍ ይቻላል ማለት አይደለም። የጋዜጠኝነትን ስነምግባር፣ እውነትንና ርቱነትን መከተል ያስፈልጋል ርትን መከተል ይኖርብናል። አለበለዚያ ልንከሰስ እንችላለን። ዚምባብዌ የሚዲያ ነጻነት ከጠበበባቸው የአፍሪካ ሀገሮች አንዷ ናት። እንደ አውሮፓ አቆጣጠር ከሁለት ሺዎቹ የመጀመሪያ ዓመታት አንስቶ በርካታ ጋዜጠኞች ታስረዋል። አንዳንዶቹ ደግሞ በተለያዩ የሚዲያ ሕጎች መሰረት አጥፍተዋል ተብሎ ከአገር እንዲወጡ ተደርጓል።